ዓለም አቀፉ የስደተኞች ቀን እየታሰበ ባለበት በዛሬ ዕለት በአክሱም ዩኒቨርስቲ ትምህርቱን በመከታተል ላይ የሚገኘውን ኤርትራዊውን ስደተኛ ባራሂ ወልዳይን ስለ ሕይወቱ በተለይም ደግሞ በዩኒቨርሲቲው ስለነበረው ቆይታ የመቀሌው ዘጋቢያችን ሙልጌታ ጽባሀ አነጋግሮታል። ከአምስት ዓመታት በፊት ነበር ሀገሩን ትቶ ድንበር ተሻግሮ ወደ ኢትዮጵያ የገባው። ባራኺ ወልዳይ ይባላል። ለአንድ ዓመት በአዲ ሓርሽ ስደተኞች ካምፕ ከቆየ በኋላ ከተሰደደበት ሀገር የትምህርት እድል አግኝቶ በአክሱም ዩኒቨርሲቲ በነርሲንግ የመጀመሪያ ዲግሪ የመማር እድል ተሰጥቶታል። ከኤርትራ እንደመጣሁ ልክ ወደ ካምፕ ነው የገባው። ካምፕ ከገባው በኋላ ደግሞ ኦፖርቹኒቲ ተገኘ። ወደ ዩኒቨርስቲ መግቢያ ፈተና ነበር እና እዛ ፈተና ላይ ነው የተሳተፍኩ ከዛ በኋላ ሳክሰስፍል ሆን። ከዛ በኋላ ወደ ዩኒቨርሲቲ ነው የገባው። እዛ አክሱም ዩኒቨርሲቲ ደግሞ በቃ አሁን አራት አመት ሆነዋል፣ ግራጅዌት አድርጋለሁ ማለት ነው። ባራኪ የሚማርበት የአክሱም ዩኒቨርሲቲ በኢትዮጵያ ካሉ ዩኒቨርሲቲዎች ሁሉ በመጠለያ ጣቢያዎች ለሚኖሩ ኤርትራውያን ስደተኞች በቅርብ ርቀት የሚገኝ ነው። በዩኒቨርሲቲ ቆይታውም ከማህበረሰቡ ጋር ተቀላቅለው እየተማረ መልካም ግንኙነት መመስረቱን የሚናገረው ባራኺ በቆይታው የቋንቋ ለመግባባት ያስቸግረው እንደነበር ተናግሯል። አማርኛ እንኳን አሁን እስካሁን በደንብ አልቻልኩም ግን ትንሽ ነው የሚሞክረው። መጀመሪያ በጣም ይከብዳል ነበር ማለት አዲስ ቋንቋ ነው። በጣም ይከብዳል ነበር። ከዛ ከጓደኞች ጋር ካፌ ጋር የሄድኩ ነበር ብዙ ነገር ከነሱም ተማርኩና፣ ከጊዜ ወደ ጊዜ ትንሽ የተሻልኩ የመጣው። ያ መጀመሪያው ፍሬንድ መመስረት በጣም ከባድ ነው። ምክንያቱ ከነሱም መግባባት አለብህ ማለት ነው። እኔ ከነሱም መግባባት አልችልም ነበር። በጣም ይከብድ ነበር። ከዛ አንድ እስከ ሁለት ሴሚስተር በጣም የተ- የ በቃ ያሸግረን ነበር ከዛ በኋላ ግን በቃ ከነርሰውም የተቀላቀልኩ ከነሱም የተሰበሰብኩ ትንሽ የቻልኩ መጣ ማለት ነው። ባራኺ ከሁለት ሳምንታት በኋላ ከአክሱም ዩኒቨርሲቲ በነርሲንግ በዲግሪ ይመረቃል። ሆኖም ተመልሶ ወደ ስደተኞች መጠለያ ጣቢያ እንደሚገባ እና እድል ካገኘ ግን ትምህርቱን መቀጠል እንደሚፈልግ ገልጿል። አሁን ተመሪቀ እዛ ጋ መቆም አልወድድም። በቃ እቀጥላለሁ እስከ መጨረሻ። ኦፖርቹኒቲ ከተገኘ በቃ ወደ ማስትሬት፣ ፒኤችዲ በቃ እቀጥላለሁ። ከግቢ እንደወጣሁ እኔን ወደ ካምፕ ነው የሚለው። ምክንያቱ ካምፕ ሌላ ቦታ ማቁ ብዙ አላቁም። ካምፕ ግን እመለሳለሁ እርግጠኛ ነው። ምክንያቱ እዛ ነው የኛ ስፍራ። እዛ ደግሞ ስራ ከተገኘ የሆነ ኦፖርቹኒቲ እስከሚገኘው ድረስ እዛ ጋ ነው የሚቀመጠው። ከሀገርህ ተሰደደህ ስለወጣህ ተስፋ መቁረጥ አይገባም የሚል አቋም ያለው ባራኺ ስደተኛ ያገኘውን እድል ተጠቅሞ ህይወቱን ለመቀየር መበርታት አለበት ይላል። እንደ እኔ ብዙም ወጣቶች አለው እዛ ካምፕ ላይ ኤርትራውያን ወጣቶች እና ከእዛ ከመቀመጥ በቃ ወደ ዩኒቨርሲቲ ገብተህ ወይም ሌላ ኦፖርቹኒቲ መጠቀም ነው። እኛን ረፊጅ ነው ብለህ መቀመጥ ማለት ከባድ ነው። ራዕይ የሌላቸው ብዙ ወጣቶች አለው እና በቃ ከዛም ትንሽ ወጥተው ወደ ዩኒቨርሲቲ ወጥቶ የሆነ ህይወታቸው መምራት ይሻላል ብዬ ነው ያዘ። በአሁኑ ጊዜ ከሶስት መቶ በላይ አዲስ ኤርትራውያን ስደተኞች በየቀኑ ወደ መጠለያ ጣቢያዎች እንደሚገቡ ምንጮች ለቪኦኤ ተናግሯል። በትግራይ ክልል በሚገኙ አራት የመጠለያ ጣቢያዎች ከ50 ሺህ በላይ ኤርትራውያን ስደተኞች እንዳሉም ተገልጿል። ለአሜሪካ ድምጽ ሙልጌታ አጽብሃም አክሱም